እንደ ጎርጎሪዮሳውያኑ የዘመን ቀመር በ 2016 ዓመተ ምህረት በሜዲትሬኒየን ባህር በኩል አድርገው ወደ አውሮጳ ከመጡት ስደተኞች መካከል ወደ አስር ሺህ የሚጠጉት የምዕራብ አፍሪቃዊቱ ሀገር ሴኔጋል ዜጎች ናቸው። ሴኔጋል በአፍሪቃ ዜጎቻቸው በብዛት ከሚሰደዱባቸው ሀገራት መካከል አንዷ ናት። በመሆኑም ጀርመንና የአውሮጳ ህብረት ለሴኔጋል ልዩ ትኩረት በመስጠት ብዙ ሚሊዮን ገንዘብ በሚመደብላቸው የልማት ፕሮዤዎች አማካኝነት የስደትና የፍልሰት መንስኤን ለመታገል በመንቀሳቀስ ላይ ናቸው። ይኸው ጥረታቸው የዛሬው ዝግጅታችን የሚያተኩርበት ጉዳይ ነው። ተስፋ መቁረጥ ምን ማለት እንደሆነ እንዲሁም ሁኔታዎች እንደሚፈለጉት ሳይሻሻሉ ሲቀሩ የሚፈጠረውን የባዶነት ስሜት ወይም የተሻለ ኑሮ ናፍቆትን ሴኔጋላዊው ማሴር ጌይ በሚገባ ያውቀዋል። በ30 ዓመት አጋማሽ ላይ የሚገኘውና በመዲናይቱ ዳካር የሚኖረው ወጣት ማሴር ሙያው ብረት ቀጥቃጭነት ነው። ማሴር ከብዙ ዓመታት በፊት በተለይ የኃይል ቆጣቢ አነስተኛ የምግብ ማብሰያ ምድጃ በማምረት ስራ ላይ ተሰማርቶ ነበር። ይሁን እንጂ በዚሁ ሙያ እየተካነው ማሴር ከብዙ ጊዜ ወዲህ ገበያው በመቀዛቀዙ የሚሰራቸውን ምድጃዎች እንኳን መሸጥ አልቻለም እና ከአስር ዓመታት በፊት ሁኔታው እጅግ እየከፋ በሄደበት ጊዜ ማሴር ውሳኔ መውሰድ ነበረበት። በዚያን ጊዜ ወደ አውሮጳ ለመሄድ ወሰ ሁለት ጊዜ ወደ ስፓኝ ለመድረስ ሞክሬ ነበር። ይሁንና የመጀመሪያውም ሁለተኛውም ሙከራዬ ከሽፈዋል። የተጓዝንበት ጀልባ ሞሪታንያ ባህር ጠረፍ አቅራቢያ የመስመጥ አደጋ አጋጠመው። ያኔ የሆኑ ሰዎች ደርሰው ከሞት አትርፎናል። በዚሁ አደጋ ከማሴር ጋር አብረው ይጓዙ የነበሩ አንዳንዶቹ ተሳፋሪዎች ሕይወታቸውን አጥተዋል። እሱ እድለኛ ሆኖ ተርፏል። እንደ አጋጣሚ በሴኔጋል ኃይል ቆጣቢ ምድጃዎችን ለማስፋፋት ማሴር ያደረገውን ጥረት እየሰሙ በዳካር የሚገኘው የጀርመናውያኑ ዓለም አቀፍ ድርጅት በምህጻሩ የጂአይዘድ የልማት እርዳታ ሰራተኞች ማሴርን በማነጋገር ተቋሙን ማቋቋም የሚያስችለውን የምክርና የብድር እርዳታ ሰጥተውታል። ዛሬ ማሴር አነስተኛ ተቋም ከፍቶ 21 ሰራተኞችን ያስተዳድራል። እነዚህ አይነት ጥረቶች ወጣቶች በሀገሮቻቸው በመቆየት በዚሁ ስራ እየሰሩ ራሳቸውን እና ቤተሰቦቻቸውን እንዲረዱ ያበረታታሉ። ከዚህ ወደ አውሮፓ የሚሰደዱት ወጣቶች በዚያ መደበኛ የሆነ ስራ የላቸው። እኔ ያኔ ለመሰደድ በመኮርኩበት ጊዜ የወደፊት እድልን በተመለከተ ይህ ነው የሚባል ራዕይ አልነበረኝም። እና ወጣቶች ስራ የሚያገኙ ከሆነ በሀገሮቻቸው እንደሚቆዩ እርግጠኛ ነኝ። የጂአይዘድ ቢሮ ኃላፊ ወይዘሮ ፍሬድሪክ ፎን ሽቲግሌትስ ድርጅታቸው ለማሴር ያደረገው እርዳታ ባስገኘው ውጤት መርካታቸውን አመልክተዋል። እርግጥ ፎን ሽቲግሌትስ እንደሚሉት የምግብ መደጃ ስራ ሴኔጋል ውስጥ አዲስ አይደለም። ይሁንና ለወጣቶች በገዛ ሀገራቸው የተሻለ የወደፊት እድል መፍጠር የሚያስችለው ይህን የመሰለው ፕሮጄ በአሁኑ ጊዜ በሀገሪቱ በብዙዎች ዘንድ ልዩ አመለካከትን አትርፏል። የጀርመናውያኑ የልማት ትብብር ፖሊሲ በወቅቱ ትኩረት ሰጥቶ እየሰራበት ያለው መመሪያ የስደትን መንስኤ መታገል የሚሰኘው መሆኑን ነው ፎን ሽቴግሌትስ ያስረዱት። በሴኔጋል ስኬታማ መሆን የሚል በጀርመን መንግስት ጥያቄ መሰረት የተነቃቃ አንድ የጂአይዘድ መርሃ ግብር የፊታችን ሚያዝያ ወር እንደሚጀምር ፎን ሽቲግሌትስ ገልጸዋል። ዓላማውንም ሲያስረዱ እንዲህ ብለዋል። da geht es zum einen genau darum Einkommen und Beschäftigung. Auch für junge Leute Zukunftsperspektiven entwickeln. ጂአይዘድ ከፀሐይ በሚገኘው ኃይል እርዳታም ወደ አስር ሺህ ለሚጠጉ የሴኔጋል ወጣቶች ስራ የመፍጠር እቅድ አለው። ይህንኑ እቅዱን በተግባር ለመተርጎምም ከመዲናይቱ ዳካር ራቅ ብለው በሚገኙት አካባቢዎች ጽሕፈት ቤቶቹን ለመክፈት ይፈልጋል። ምክንያቱም የጀርመናውያኑ የልማት ትብብር ድርጅት እንደሚለው ወደ አውሮጳ መፍለስ ከሚፈልጉት የሀገሪቱ ወጣቶች መካከል ብዙዎቹ የሚኖሩት በእነዚሁ አካባቢዎች ነው። በሁለት ገጾች የቀረበው በሴኔጋል ስኬታማ መሆን የተሰኘው ፕሮጄ ማብራሪያ አዲስ ሙያ መጀመር የሚቻልበትን ሁኔታ መፍጠርን፣ በተለያዩ ትውልዶች መካከል ውይይት ማካሄድንና ለውጥ የሚያመጡ እቅዶችን በአንድነት አጣምሮ የያዘ ነው። አላማውም ይላሉ ወይዘሮ ፍሬድሪከ ፎን ሽቲግሌትስ ወጣቶችን ሀገራቸውን ለቀው እንዳይወጡ እንዲሁም በሀገራቸው አንድ ነገር የመፍጠር ወይም አንድ ከፍ ያለ ቦታ ላይ የመድረስ ራዕይ እንዲኖራቸው ለማድረግ ነው። እዚህ ወደፊት ምን ልሰራ ችላለሁ? የቤተሰቦችን ፍላጎትስ እንዴት አሟላለሁ? የሚሉት ጥያቄዎች ለወጣቱ በጣም ወሳኝ ናቸው። ወደ ውጭ ሀገራት የሚፈልሱት ሁሉ የራሳቸው ራዕይ አላቸው። ሀገሩን ለቆ የሚወጣ ወጣት እንደ ጀግና ነው የሚታየው። ታዲያ ወጣቱ ሳይሳካለት ቀርቶ ወደ ሀገሩ በሚመለስበት ጊዜ ግን ትልቅ ውድቀትና ችግር ነው የሚያጋጥመው እና ተመላሾች በዚህ በሚደርስባቸው ክሽፈትና ፍራ ማንሳት እንዳይጎዱ ለመርዳትም እየሰራን ነው። ሻይታን ዲዝ ሻም በሴኔጋል ስኬታማ መሆን የሚለው ፕሮጄ ጀርመንን ዘጠኝ ሚሊዮን ዩሮ ያስወጣታል። መርሃ ግብሩ ውጤታማ መሆኑ ከተረጋገጠም የገንዘቡን ድጋፍ ወደፊት ከፍ ለማድረግ የሚቻልበት መንገድ ሊኖር እንደሚችል ፎን ሽቴግሌትስ ገልጸዋል። ወጣቶች በብዛት በሚሰደዱባቸው አፍሪቃውያት ሀገራት ውስጥ ስራ የመፍጠሩን ፕሮጄ የጀመረችው ግን ጀርመን ብቻ አይደለችም። የአውሮጳ ህብረት ኮሚሽንም የአህጉሩን ህዝብ ኑሮ ለማሻሻልና ደህና የስራ እድል መፍጠር የሚያስችሉ ሁለት ፕሮጄዎችን ይጀምራል። ኮሚሽኑ በእነዚሁ ሁለት ፕሮጄዎች አማካኝነት ወጣቶችን በዚያው በሀገራቸው ለማቆየት ይፈልጋል። የአውሮፓ ህብረት ኮሚሽን ለእነዚሁ ፍልሰትን ለማከላከል ላነቃቃቸው ፕሮጀዎች ካሁን ቀደም ካዘጋጀው የአፍሪቃ አስቸኳይ እርዳታ 60 ሚሊዮን ዩሮ መድቧል። ጥያቄው ግን እቅዱ ይሰራል ወይ የሚለው ነው። ፈረንሳዊቷ የፍልሰት ተመራማሪ ሲልቪ ብሮደሉ ፍልሰት በአካባቢው ባህል ውስጥ ስር የሰደደ መሆኑን ነው ያስረዱት። የትኛውም ወጣት አለምን በራሱ መንገድ ለማወቅና የራሱን የወደፊት እድል ለመወሰን ይፈልጋል። ይህንን የጀብደኞች ፍልሰት ብዬ ጠራዋለሁ። በሌሎች ሀገራት የሚሆነውን ለማየት፣ ከቤተሰብ ነፃ ለመሆን፣ የራሱ ተሞክሮ እንዲኖረው እና ከተቻለ ተሻሽሎ ለመመለስ ይፈልጋል። ወጣቱ የሚወጣው ራሱን ለማጠናከርና ለማሳደግም ነው። ፖር ሲ ፕር ኒ ወይዘሮ ሲልቪ ብሬደሉ ለልማት የሚሰጠው የገንዘብ እርዳታ ይህንን አስተሳሰብ ይቀይራል ብለው አያምኑም። ብዙ የፍልሰት ተመራማሪዎችም ልክ እንደ ብሬደሉ እቅዱ መስራቱን አብዝተው ተጠራጥረውታል። በዚህ ሁሉ መሀል ግን አንድ የተረጋገጠ ነገር ቢኖር በፍልሰት ጉዳይ ላይ ከአውሮጳ ጋር ተባብሮ መስራቱ ለምዕራብ አፍሪቃዊቱ ሀገር ሴኔጋል ከያቅጣጫው ብዙ የልማት እርዳታ ማስገኘቱ ነው። እያመ ቢሆን ግን የሴኔጋል ፕሬዚደንት ማኪሳል በዚህ ሂደት ያን ያህል ደስተኛ አይደሉም። ምክንያቱም የልማቱ እርዳታ አብሮ መሟላት ያለበት ቅድመ ግዴታንም አካቶ ይዟል። የአውሮፓ ህብረት ኮሚሽን እቅዱን በማሳካቱ ረገድ የሴኔጋል ፕሬዚደንት ትብብርን ይፈልጋል። ሴኔጋል እንደሚፈለገው ካልተባበረች ኮሚሽኑ እርዳታውን ሊቀንስ እንደሚችል ዝቷል። የሴኔጋል ፕሬዚደንት ሳል ይህንን ዛቻ ሊቀበሉት እንደማይፈልጉ በአንድ የፈረንሳይ ቴሌቪዥን ጣቢያ ባደረጉት ቃለ ምልልስ ላይ አስታውቀዋል። ከአውሮጳ ህብረት ጋር በአጋርነት እንሰራለን። ይሁን እንጂ ፍልሰት ሲቀንስ ብቻ አብረን የምንሰራበት ትብብር ይጠናከራል የሚለውን አስተሳሰብ ሴኔጋል በፍጹም እንደማትቀበለው ነው የማስታውቀው። ከአውሮፓ ህብረት ኮሚሽን የቀረበውን የትብብር ጥያቄ የማስፈራራት ያህል የቆጠሩት የሴኔጋል ፕሬዚዳንት ማኪሳል በአሁኑ ጊዜ ከውጭ ሀገርና ከሀገር ውስጥ ትልቅ ጫና አርፎባቸዋል። ይሁንና ፕሬዚደንት ማኪ ሳል ብቻ ሳይሆኑ የአውሮጳ ህብረትም ቢሆን ፍልሰትን ለመታገል እየጀመረው ጥረቱን በተመለከተ ከዜጎቹ ብዙ እየተጠበቀበት ነው። የአውሮጳ ህብረት ኮሚሽን የሚያወጣው በሚሊዮን የሚቆጠረው የቀረጥ ከፋዩ ህዝብ ገንዘብ በእርግጥ የሚፈለገውን ውጤት ያስገኛል ወይ ነው የወቅቱ ትልቁ ጥያቄ። ማሴርጌይ በኃይል ቆጣቢ ምድጃ ምርት የሥራ ቦታ ፈጣሪ ሆኗል። ይሁን እንጂ እንደሚታየው ወደ አውሮጳ የመፍለስ ህልሙን ዛሬም እርግፍ አድርጎ አልጣለውም። ልቡም ሀሳቡም ያለው ወደ አውሮፓ መሆኑን ነው ማሰርጌይ ያስታወቀው። ለለውጥ ያህል ሌላ አስተሳሰብ እንዲኖረኝ፣ ልክ እንደ ሌሎችም ብዙ ገንዘብ ለማግኘትና ቤተሰቦችን ለመርዳት ስል ወደ ሌላ አገር ሊሄድ ይችል ይሆናል። ለምሳሌ የአንድ ጓደኛዬ ወንድሞች ወደ እስፓኝ ሄደዋል። ብዙ ገንዘብ አላቸው። ቤቶችና ተሽከርካሪዎች ገዝቷል።